ዶክተር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር። ሌላው አንዱ በእርግጥ አወዛጋቢ ሆነ ያለው በተለይም የዩናይትድ ስቴትስ ኢትዮጵያ ላይ የማተኮር ና የጠቅላይ ሚኒስትሩን እጅ ለመጠምዘዝ ሙከራ የሚደረገው አንዱም ከስትራቴጂክ ጠቀሜታ አኳያ የቻይና ወደ አፍሪካ ዘልቆ መግባት እና ኢትዮጵያ ደግሞ የአፍሪካ መዲናም ስለሆነች ያ ከፖለቲካው ና ከዲፕሎማሲያዊ ጠቀሜታው አኳያ ከፍ ያለ የተወሰነ በሴኩሪቲም ዘርፍ እንደዚሁ በሚል አንዱ እሱ ነው ብለው የሚሉ አሉ። በሌላ ወገን ደግሞ በጭራሽ ይሄ ሀሰት ነው። ቻይና ኢትዮጵያ ውስጥ ያላት ተጽዕኖ ዝቅተኛ ነው። እንደ ምዕራቡ ዓለም ነው፣ ከቻይና ይልቅ ለኢትዮጵያ አሁንም እገዛ እያደረገ ያለው የቻይና እገዛ በጣም ዝቅተኛ ነው፣ ከመዋለ ንዋይ ፍሰት ባሻገር የሚል መከራከሪያዎች አሉ። እዚህ ላይ ያለው አተያይ ምንድን ነው? የቻይና ወደ አፍሪካ መዝለቅ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የውጭ ግንኙነት ላይ የሚያሳድረው አሉታዊ ተጽዕኖ አለ አለ አለ። ባለፉት ሰባ አመታት ያህል እንግዲህ ቀዝቃዛው ጦርነት ጊዜ ሀያል ሀገሮች አሜሪካሻ ነበሩ ሶቪየት ዩኒየን። ከቀዝቃዛው የአለም ጦርነት በኋላ አሜሪካ አሸናፊ ነኝ ብላ ብትወጣም ቶሎ ሳይቆይ የቻይና በኢኮኖሚ ማደግ፣ በቴክኖሎጂ ማደግ ይሄ የአሜሪካንን እይታ አስቧል። በነገራችን ላይ ቻይና አዲስ ሀገር አይደለችም። የድሮ ሀገር ነች። ከጥንት ጀምሮ ቻይና ሀንስ አገዛዝ ጊዜ የቻይና መርከቦች ወደ አፍሪካ፣ ወደ ምስራቅ አፍሪካ በተለይ በብዛት ይመጡ ነበረ ብዙ አርኪኦሎጂ ግኝቶች ተገኝተዋል። በዛ ላይ ፖርስሊን ወይንም ብርጭቆች ወይንም ደግሞ መጠጫ መርከቦቻቸው ሲሰበሩ እዛ የወዳደቁ አሉ እና የድሮ አገር ነች አፍሪካ ጋር ያላገሩ ግንኙነት አዲስ አይደለም። አሁን ግን ባለፉት ሰላሳ ሰላሳ አምስት ዓመት ገደማ ፖለቲካውን ጥበብ አድርጋ ብትይዝ ከብዙ ጎደል ሊብራል የሆነ ኢኮኖሚ ይከተላለው እያለች ነው የፖለቲካ ረድፍ የሶሻሊዝምን ነው የምትከተለው። ቻይኒዝ ኮሚኒስት ፓርቲ ኃያል በዛ ደረጃ ነው ያለው። ሌላው አሜሪካን በጣም ያስፈራት ደግሞ የዚህ የሲልክ ሮድ የቻይና ሲልክ ሮድ የሚባለው ታሪክ አለው። የእንጂስ ካህን ጊዜ ድሮ ቻይና የታወቀችው በሐር ልብሶች ነው በሐር ጥበብ ነው። አሁን እንደዛ ያን መልሼ ቻይና ራይዚንግ ነው የሚሉት አንዳንዶቹ ደግሞ እንዲያውም ጠቅላይ ሚኒስትሮቻቸው ሚኒስትራቸው አንዴ ቻይና ራይዚንግ ቀጥብሉ እኛ ሁልጊዜ እዛ ነው ያለ ነው ትላልቅ ትልቅ ሀገር ነች ይላሉ። ም ሆነ ይሄ በዛ በኩል የቻይና ስልክ ሮድ የሚባለውን ቻይና ኤዣ ከአፍሪካ ከኢትዮጵያ አካባቢ ከመካከለዊ ምስራቅ ጋር የሚያገናኛትን ትልቅ መንገድ እየዘረጋች ነው። የባቡር መንገዱን የባህር መንገዱን ሁሉ እያስተካክል ስለሆነ ያ አሜሪካንን በጣም ያስደነገጣ ነው። ተወካካሪ መንግስት ተፈጠረ። እንደ ኮልድ ወር ጊዜ እንደ ቀዝቃዜው አለም ጦርነት ጊዜ እንደምናየው አሁን ዓለም ለሁለት ጎራ ተከፍለች አይደለችም፣ አይደለችም ባይፖላር እንደሚባለው ሁለት አካላት አይደሉም ያሉት። አሁን መልታይ ፖላር የሚባል አለ። ቻይና አንዷ ነች፣ ራሽያ አሁንም አለች። እንደዚሁም ህንዶችም እንደዚሁ ከፍ ከፍ እያሉ ናቸው። እነሱም ትልቅ አገሮች ናቸው። እዚህም በአካባቢያችን እንደ ብራዚል ያሉ ራሳቸውም ትልቅ ቴክኖሎጂ ያላቸው ናቸው፣ ብዙ መሳሪያ የሚያወጡ አገሮች ናቸው። እና ያ አሜሪካን አስደንግጧል። በዛ ላይ ቻይና ብዙ ብዙ ገንዘብ አላት ገንዘብ ነው ያላት አሜሪካ ምጣኔ ሀብቷ ገንዘብ ያላት ገንዘብ እያነሰ እያነሰ እየሄደ የቻይና ግን ሰርፕለስ ነው የሚሉት ትርፍ ብዙ ትሪለን ገንዘቦች አሏት እና ያንን በአፍሪካ ላይ እያፈሰሽ ነው ምን በማድረግ መንገድ መዋቅሮችን በመዘርጋት በዛዛ መንገድ የሚባለው የቻይና ችግሯ አፍሪካኖች ራሷን እንዲችሉ ቴክኖሎጂ እንዲገበዩ የቴክኖሎጂ እውቀታቸውን እንዲያዳብሩ አትረዳም ቻይና የምትፈልገው የአፍሪካን የኢትዮጵያንም የሌሎቹንም ሮ ማቴሪያል እቃዎችን ማሰባሰብ ነው። ምክንያቱም ኢንዱስትሪ በጣም በፍጥነት የሄደ ነው። በጣም የሚገርመው እዛ በነበሩ ጊዜ፣ በጣም የሚገርመው ብዙ ብዙ ከተማዎች በአንድ ጊዜ የፈሉ ሁኔታ ነው። በጣም ቀንከሊት የሚሰሩ ሰዎች ናቸው። በዛ ሁኔታ ኢትዮጵያም እዛ ውስጥ ከገባችና ከቻይና ጋር ከወገነች የጂኦግራፊ አካባቢ ቅድም ያልነውን የሚሊተሪ ጂኦ ፖለቲክሱን የኢኮኖሚውን ያንን ከተቆጣጠረች አሜሪካ ከትራምፕ ጊዜ ጀምሮ እየቀዘቀዘች ሄዳለች። ሀይለዋም እየተዳከመ ሄዷል። በዓለም ደረጃ ባይደን አሁን ያንን ለመመለስ እየሞከረ ነው። በዛ በዛ ከቀጠለች ቻይና የአሜሪካን ጥቅም በጣም ትካፈላለች፣ ወይም ደግሞ ትጎዳለች። በተለይም ደግሞ በእናንተ አካባቢ በአውስትራሊያ በፓሲፊክ ሪም በሚባል አካባቢ የምታጠቀው ሁኔታ ሁሉ በጣም እያሳሰባ ስለሄደ ያ ያ ሁሉ አሁን ደግሞ ኢትዮጵያ እንደምንለው የኢትዮጵያንም ጨምሮ ያሳስባል። ከእጇ ያመለጠ ይመስላል። ስለዚህ ነው አሜሪካኖች ኢትዮጵያ ከእጃቸውም ጥጣት አይፈሉ ማለት በደግን በኢኮኖሚ በጥሩ ወዳጅነት ነው እንጂ እኔ አውቅልሃለሁ፣ እኔ እበልጣለሁ፣ እገዛለሁ በሚለው ሳይሆን በእኩልነት ተከባብረው ኢትዮጵያን ከእጇን እንድታመልጥ አይፈልጉም። ምክንያቱም ከእጃቸው አምልጣ አይተዋል። በቀዝቃዛው ጦርነት ጊዜ ራሻ ገብቶ ተአምር እንደሰራ ሶማሌ እንዳባረረ፣ በዛ ምክንያት ደግሞ አሜሪካኖች ወደ ሶማሌ ሄደው ኢትዮጵያ መውጋት እንደጀመሩ እና ያ ሁኔታ እንዲደገም አይፈለግ። ያኔ አሜሪካኖች ኢትዮጵያን ተቀምጠዋል። አሁንም ደግሞ በአሁኑ ሁኔታ ኢትዮጵያ በምንም አይነት ሊያጧት አይፈልጉም። ኢትዮጵያ ለአሜሪካ በጣም ጠቃሚ ሀገር እንደሆነችና ከእጇም እንደማትወጣ እንደምትሻ አንስተዋል። በሌላ ወገን አንዳንድ ወገኖች በባህር ማዶ ከሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ አባላትም ሆነ እንደዚሁም በአገር ቤት ውስጥ ካሉ ወገኖች እኛ ያለ አሜሪካ መኖር እንችላለን፣ አሜሪካ እንዳውንም አታስፈልገንም የሚል አተያይ የሚሰነዝሩ ወገኖች ይሰማሉ። በእርግጥ አሜሪካ ለኢትዮጵያ አታስፈልግም ብሎ ማለት ይቻላል። የአሜሪካና ኢትዮጵያ ግንኙነት ለኢትዮጵያ የሚያስገኘው ጠቀሜታ ምን ያህል ነው? በእርሷ ኢትዮጵያ በአሁኑ ጊዜ ከማንም ጋር በተቃራኒ ወገን መቆም አትችልም፣ አትፈልግም። ከአሜሪካ ጋርም ቢሆን ያው ነው የሚሆነው። ይህም የሚሆነው ተባብሮ የኢትዮጵያም ናሽናል ኢንትረስት የሚባለው ብሔራዊ ጥቅሟ በተከበረ ሁኔታ፣ ነጻነቷ ባልተደፈረ ሁኔታ ነው። አሜሪካ አሁንም ቢሆን ቀዘቀዘች ተዳ ሰዎች በቅርቡ የሚባል ሁኔታ ቢኖርም አሁንም በዓለም ላይ በሚሊተሪ ሀያል ነች፣ በኢኮኖሚ በቴክኖሎጂ ሀያል ነች፣ ተጽዕኖ ፈጣሪ ነች። በዩናይትድ ኔሽንስ በአውሮፓውኖቹም ተጽዕኖ ፈጣሪ ነች እና ይህንን የመሰለ ሀያል መንግስት ጋር ቁርሾ ውስጥ መግባት ወይንም ደግሞ መጋፋት ጨረሻው ጥሩ ላይሆን ይችላል። ምክንያቱም በኢኮኖሚ ሊጎዱን ይችላሉ። መንግስትም ደግሞ በማዳከም ፕሮፓጋንዳው በምኑም በምኑም ሊያዳክሙ ይችላሉ። ምክንያቱም ብዙ አገሮች በዛ ሁኔታ ነው የደከሙት። መሪዎቻቸውም ያጡት በዛ ሁኔታ ነው። ሊያስገድሉ ፈንቅለ መንግስት ሊያስነሱ ይችላሉ። ያንን በሰላ በሰላ ዲፕሎማሲ በሰላ ዘዴ መያዝ ያለብን ነው። ባላንጣ ከመጣ ማየት እንደ አጋር ማየቱ ተፈላጊ መስሎ ይታየኛል። ኢትዮጵያ ገና እኮ መንገድ ላይ ያለች ነች። በኢኮኖሚዋም፣ በሁሉም ነገር አጋዦች የምትሰበስብበት አገር ነች እና ኢትዮጵያ ዝም ብላ አሜሪካንን አታስፈልገኝም ቱጣ፣ እኛ ራሳችን ጥንት የሚባለው ነገር ለወኔነት ለኝነት ሊሆን ይችላል እንጂ በፖለቲካ ስልትነት፣ በዲፕሎማሲ ስልትነት ብዙ አያስ በዩናይትድ ስቴትስና ኢትዮጵያ መካከል ያለውን በርሶ አቀማመጥ አባጣ ጎባጣ የሆነ መንገድ አለስልሶ ምቹ የሆነ መንገድ ለመጥረግ ወይም ደግሞ ቀደም ሲል ወደ ነበረበት የኢትዮጵያና የዩናይትድ ስቴትስ ግንኙነት ደረጃ ሲልም ከፍ ወዳለ ወደ ላቀ ደረጃ ለማድረስ ምን መደረግ አለበት ይላሉ። በኢትዮጵያ በኩል ምን አይነት ጥረቶች ያስፈልጋሉ? በዩናይትድ ስቴትስ በኩልስ ምን አይነት ተነሳሽነት ያሻል? የሚል ሙያዊ ምክር ሀሳብ ነው ያሉት። ከአሜሪካ በኩል ጀምርና፣ አሜሪካ እኔም አሁን ሀያል ሱፐር ፓወር ነኝ ብላ በኮልድ ወር ጊዜ በነበረው ቀዝቃዛው የዓለም ጦርነት ጊዜ በነበረው ስትራቴጂ ዜሮ ሰም ጌም የሚባለው አለ። የኔ ወደ ላይ መውጣት ያችን አገር አደህቼ ጥዬ ነው የሚባለው ነገር አይሆንም። አንዱ ተጠቃሚ አንዱ ተጎጂ ሊሆን አይችልም። ሁለቱም ተጠቃሚዎች መሆን የሚችሉበትን ሁኔታ ማየት አለበት። እንደ ቀዝቃዛው ጦርነት ጊዜ ስሌት መግባት አይችልም። ሌላው የኢትዮጵያን ሕልውና የኢትዮጵያን ናሽናል ኢንትረስት ብሔራዊ ጥቅም ማስከበር የራሷ አፈንታ ስለሆነ ኢትዮጵያን ማስከበር አለባት። ያንም ደግሞ ማንኛውም አገር የሚያደርገው ስለሆነ አሜሪካም ያንም መቀበል አለባት። አሜሪካ አዛዥ ኢትዮጵያ ታዛዥ የምትሆንበት ነገር በምንም አይነት የለም እና ኢትዮጵያ ለስለስ ያለ ሁኔታውን ማየት እና መገንዘብ ያለባት መሰለኝ። ምክንያቱም የአሜሪካ ዲፕሎማሲ ተበላሽቷል በትራምፕ ጊዜ። ባይደንም አሁን ከዛ በጣም የተለየ መንፈስ ገና ያመጣ አይደለም። የአሜሪካ አፍሪካ ፖሊሲ የሚባልም የላቸው። ምክንያቱም አፍሪካ ሀምሳ አምስት ሀገሮች ናቸው እንዳልነው ቅድም ግማሹ የእንግሊዝ ቁራኛ ነው፣ ግማሹ የፈረንሳይ ቁራኛ ነው እና እያንዳንዱ አገር የራሱ ሁኔታ ስላለው አንድ ወጥ አፍሪካ ፖሊሲ የሚባል ነገርም የለም። ምናልባትም ላይኖርም ይችላል። ጠቅለል ያለ ነገር ሊኖር ይችላል። ግን በእያንዳንዱ ላይ መጣት ያለበት እንዳልከውም ደግሞ የኢትዮጵያ ሁኔታ መሆን አለበት። ነገሩን ለመለወጥ ከሚለው አንጻር ከተነሳን ኢትዮጵያ ማድረግ ያለባት ብዙ ብዙ ነገሮች አሉ መሰለኝ። አንደኛ በሀገራችን በኢትዮጵያ በኩል በሳልና ለዘመናት የዳበረ ተሞክሮ ያላቸውን ዲፕሎማቶች ማሰለፍ መቻል አለባት። ብዙ ብዙ ለብዙ ዓመታት የለፉ ቆዩ ዲፕሎማቶች አሉ በዚህ በኢንተርናሽናል በዓለም አቀፍ ደረጃ ላይ የታወቁና ስልቱንም ጥበቡንም ተመክሮ ያላቸው እዚያም ማሰለፍ ያለባት ይመስለኛል። ሌላው ኢትዮጵያ ለአሜሪካ ፈላጊ አገር ጥሩ ወዳጅ መሆን እንደ ጥሩ ወዳጅነት መያዝ እንዳለባት ጥሩ አድርገው የሚያስረዱ ዲፕሎማቶች፣ ተጽዕኖ ፈጣሪዎች መኖር አለባቸው። ለምሳሌ ሎቢስት የሚባል አካል የሚማጽኑ የመንግስትን የባለሥልጣናትን የባይደን አድሚኒስትሬሽን በር እያንኳኩ ስለ ኢትዮጵያ ነገር የሚናገሩ የትኛውም ሀገር እዚህ አሜሪካ ሀገር ተጽዕኖ ፈጣሪ ሎቢስት ይቀጥራሉ። እኔ ትዝ ይለኛል በኮልድ ወር ያው በጦርነቱ ጊዜ በቀዝቃዜው አለም ጦርነት ጊዜ ኢቨን አንዳንድ የራሻ ወገን የሆኑ አገሮች አሜሪካ ሀገር ሎቢስት ቀጥረው ይሰሩ ነበረ። እነ ናይጄሪያ እነ ሊቢያ የዲፕሎማሲ ግንኙነት ካቋረጡ በኋላ እንኳን ሎቢስት ቀጥረው ጥሩ ገጽታቸው እንዲያሳዩላቸው ተግቶ የሚሰሩ ሰዎች ይቀጥራሉ። ኢትዮጵያ በዛ ላይ ወደኋላ ብዙ ቀርታለች፣ በዲፕሎማሲ በኩል እንዳልነው ብዙ ቀርታለች። ያንን ማየት አለባት። ሌላ ኢትዮጵያ አፍሪካን አሜሪካኖችን የኢትዮጵያ ኢትዮጵያ የሚሉ አሉ እንደ ኒውዮርክ ያሉትና አፍሪካን አሜሪካን ቤተ ክርስቲያኖች አቢሲኒያን ቸርች ሁለት መቶ ዓመት በላይ ኢትዮጵያዊነት ያለው ያ ትልቅ ተጽዕኖ ፈጣሪ ቤተ ክርስቲያን ነው። አቢሲኒያን ቸርች የሚባለው የኢትዮጵያ መርከበኞች መጥተው እዚህ ቤተክርስቲያን ሊሳልሙ ገብተው ጥቁሮች በኋላ ተቀመጡ ናቸው ሲባሉ አይ እኛ በሀገራችን የእግዚአብሔር ቤት ለሁሉም እኩል ነው ብለው ሲወጡ ጥቁሮች ተከትሏቸው ወጥተው ይህንን አቢሲኒያን ቸርች የሚባለው አቋቋሙ። እንዲያውም ሁለት መቶ ዓመታት ያከብሩ ኢትዮጵያ ሄደው ነበረ፣ ሁለት መቶ ሰዎች ይዘው ሄደው ነበር እና ያንም ማጠናከር እዛ ላይ ወጥቀናል። ካሪቢያኖች አሉ በጃሜካኖች አሉ፣ ትሪኒዳ ቶባጎ ቶቤጎ እነዚህ እነዚህ አገሮች ኢትዮጵያ ኦርቶዶክስ ተከታዮችም የሆኑ ኢትዮጵያ ኢትዮጵያ የሚሉ አሉ። እነሱን እና እዛ ላይ መስራት ያስፈልጋል። አፍሪካኖቹም ደግሞ በሰፊ መያዙ አፍሪካኖች የአፍሪካ የኢትዮጵያ ሁኔታ የዕጣ ፈንታ የእኛም የነገው ይሆናል ከሚል ከኢትዮጵያ ጋር እንዲሰለፉ ዲፕሎማሲ፣ ህዝባዊ ዲፕሎማሲ ፓብሊክ ዲፕሎማሲ የሚባለው ማካሄዱ አስፈላጊ መስሎ ይታየኛል። ዶክተር ጌታቸው መታፈሪያ፣ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰርና ኢትዮጵያ እንድ ዩናይትድ ስቴትስ ሂስትሪ ዲፕሎማሲ እንድ አናሊሲስ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለው። በሰላም ዋሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።